አስራ ስድስት ሰዎችን የጫነ ጀልባ በጫሞ ሐይቅ ሰጥሞ አስራ ሶስት ሰዎች መጥፋታቸውን የጋሞ ፖሊስ አስታውቋል። በደቡብ ኢትዮጵያ ክልል ከኮሬ ዞን አስራ ስድስት ሰዎችን አሳፍሮ ወደ አርባ ምንጭ ሲጓዝ የነበረ ጀልባ ጫሞ ሐይቅ ውስጥ መስጠሙንና መስጠሙን የጋሞ ዞን ፖሊስ መምሪያ አስታውቋል። ሶስት ሰዎች በህይወት የተገኙ ሲሆን ቀሪዎቹ እየተፈለጉ መሆናቸውን የጋሞ ዞን ፖሊስ መምሪያ የህዝብ ግንኙነት ዲቪዥን ኃላፊ ኮማንደር ረታ ተክሉ ገልጸዋል። የዋሳው ዘጋቢያችን ዮናታን ዘብዲዮስ ተከታዩን ልኳል። በደቡብ ኢትዮጵያ ክልል ከኮረ ዞን አቡሎ አልፋጮ ቀበለም አስራ ስድስት ሰዎችን አሳፍሮ ወደ ጋሞ ዞን አርባ ምንጭ ከተማም ሲጓዝ የነበር አንድ ጀልባ መስጠሙን የጋሞ ዞን ፖሊስ መምሪያም የሕዝብ ግንኙነት ክፍል ኃላፊ ኮማንድር ረታ ተክሉም ለአሜሪካ ድምፅ በስልክ አስታውቀዋል። ትላንት ማምሻውን ነው ጫማ ሐይቅ ማዶ ላይ በዛ በ አልፋችሁ የሚባል ቦታ አለ። ከዛ ሙዝ አጋጣሚ ጭኖ ወደ አርባ ምንጭ ስመጣ ነው ሐይቅ ላይ የመስመጥ አደጋ የደረሰው። ይህን ደግሞ መረጃ በእርግጥ ከዛ ከኋላ የተከታተለ አልነበረም። ይህን ሌሊት ላይ ከሰመጡት ውስጥ አጠቃላይ አስራ ስድስት ሹፌሩን ጨምሮ ጀልባ ሹፌሩን ጨምሮ አስራ ስድስት ሰው ነው የሰመጠው ከጀልባዋ ጋር። ኮማንደር ረታ ሶስት ሰዎች በህይወት መገኘታቸውን አረጋግጠው ቀሪዎቹ የደረሱበት ስላልታወቀ ፖሊስ ፍለጋ ላይ ነው ብለዋል። ሁለት ሰዎች በጀሪካን ባዶ ጀሪካን ነበረ፣ በሱ ላይ ተንሳፈው፣ ሌሊቱም በሙሉ ጫሞ ሐይቁ ላይ ነው ያደሩት። ንጋት ላይ መረጃው ደርሶ ወደ ስፍራው ሲኬድ ሁለቱ ማውጣት ስራ ተሰርቷል። ቅሪዎች አስራ አራቱ በሰመጠው ጫሞ ሐይቅ ላይ ሊገኙ ባለመቻላቸው የአርባ ምንጭ ዙሪያ ወረዳ ፖሊስ የጋሞ ዞን ፖሊስ ከሌሎች ህብረተሰብ ጋር በመሆን ነፍስ አድን ፍለጋ ስራው ላይ ነው። ቀን ሙሉ የተዋለው ከሰዓት ማምሻዎች አካባቢ አሁን ሶስተኛው ወጣት ያው ከሐይቁ ማዶ ባሉ ደሰቶች አካባቢ ታይቶ በነፍስ እያለ ሶስተኛው ማምሻውን ተገኝተዋል። ከዚህ ውጭ አስራ ሶስት ሰዎች ሕይወት እስካሁን ድረስ የተገኘበት ሁኔታ የለም። የአደጋው መንስኤ እንዳልታወቀ ገልጸው በጀልባው ላይ አደጋው የደረሰው ትናንት ጥቅምት ሰባት ቀን ሁለት ሺ አስራ ሰባት ዓመተ ምህረት መሆኑንም አመልክተዋል። ሙስ ነው ነው የሚመጣው የሰው ቁጥርም ወደ አስራ ስድስት መሆኑ ጋር ተያይዞ በእኛ ግምት ምናልባት ክደት ሊኖር ይችላል የሚል እንትኑ ይኖራል። ከዛ ውጭ ግን ሁኔታዎችን አጣርተን የመጨረሻውን ያው ለመንገር እስካሁን ድረስ ምርመራ የማጣራት ስራ እየተሰራ ነው ያለው። የተገኙ ሰዎች ሶስቱም በህይወት ነው የተገኙት። አዎ በጤና ነው የተገኙት። ሶስቱም በጤና ነው ሁለቱ በጀሪካን ላይ ሆኖ ላዩ ላይ ሲንሳፈፉ ሆኖ ያደሩት ሶስተኛው ደግሞ ወደ ሀይቁ ዳርቻ አካባቢ ባሉ ደሴቶች ላይ እንደዚሁ በጀሪካን ላይ ተንሳፈው ያደረው። ነገር ግን ጫሞ ሀይቅ ማለት በርካታ አዞ ክምችት ያለበት ነው። ይህም ያው ለቀጣይ በጠፉት ህይወት ዙሪያ የሚያሰጋ ነው የሚሆነው የሚለው ነው የያዝ ነው ስትላው በዚህ ሰዓትም በስፍራው ላይ ያው የጸጥታ ኃይሉና ሌሎች የህብረተሰብ አካላት በፍለጋ ላይ የተሰማሩት ነው ያሉት ኮማንደር ረታ። አደጋው የደረሰባቸው አስራ አምስቱ ተሳፋሪዎችም ሙዝ ለመጫን ከአርባ ምንጭ ዙሪያ ወረዳ ወደ ኮረዞን አቡላ አልፋጮ ቀበሌ የሄዱ የአርባ ምንጭ ዙሪያ ወረዳ ነዋሪዎች ናቸው ብሏል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም